በስብሰባው የመንግስታቱ ድርጅት የአሜሪካና የሩሲያ ተወካዮች እንዲሁም ቁልፍ የሆኑ የመካከለኛው ምስራቅ አገሮች የውጭ ጉዳይ ሚኒስትሮች ተካፍለዋል። የእስራኤልና የፍልስጤም ሚኒስትሮችም በስብሰባው የተገኙ ሲሆን ፕሬዚዳንት ትራምፕ አሜሪካ ኢየሩሳሌምን የእስራኤል ዋና ከተማ መሆኗን እውቅና የሰጠች መሆኑን ካስታወቁ ወዲህ የዚህ አይነት ስብሰባ ሲካሄድ የመጀመሪያው ነው። የእስራኤልንና ፍልስጤምን የዘመናት ጦርነትና ግጭት ለመፍታት ኢየሩሳሌምን የእስራኤልና የፍልስጤም ዋና ከተማ ያደረገ የሁለት መንግስት የመፍትሄ ሀሳብን መሰረት የሚያደርገው ድርድር እስካሁን ውጤት ባያስገኝም ሀሳቡ ግን ዋና የሰላሙ ድርድር መነሻ እንደሆነ ቆይቷል። ይሁን እንጂ ፕሬዚዳንት ትራምፕ በቅርቡ ኢየሩሳሌምን የእስራኤል ዋና ከተማ አድርገው ለብቻቸው መወስናቸው ድሮም አዝጋሚ የነበረውን የሰላም ሂደት ጭራሽ እንዲቆም አድርጎታል። የአካባቢው ግጭቶች ዋና መነሻ በመሆኑ የሚታወቀው የእስራኤልና ፍልስጤሞች ችግር እንዳይባባስና ድሮም ሰላም የሌለው የመካከለኛው ምስራቅ አካባቢ አሁንም ወደ ሌላ ዙር ጦርነት እንዳይገባ ስጋት አጭሯል። የአውሮፓ ሕብረትና ኖርዌይን የመሳሰሉ መንግስታት ግን ቀደም ሲል በመንግስታቱ ድርጅት ጭምር የተወሰነውን የሰላም መነሻ ሀሳብ በመደገፍ የሰላም ሂደቱ እንዳይቋረጥ የበኩላቸውን እያደረጉ እንደሆነ ነው የሚታመነው። የለጋሽ ሀገሮችና የፍልስጤም እስራኤል ሚኒስትሮች ልዩ ስብሰባም የሰላም ድርድሩ ሊቀጥል በሚችልበት ሁኔታ ለመወያየትና የጋራ ስልት ለማዘጋጀት እንደሆነ ተገልጿል። ስብሰባውን የመሩት የኖሮ የውጭ ጉዳይ ሚኒስትር ወይዘሮ ኤሪክሰን ስብሰባ ያስፈለገበት ምክንያት ዓለም አቀፉ ህብረተሰብና ባለድርሻ አካላት የሁለት መንግስታት የመፍትሄ ሀሳብን በመደገፍ ለሰላም ድርድሩ መሳካት የጋራ አቋምና ስትራቴጂ እንዲኖራቸው ለማድረግ ነው ብለዋል። ወይዘሮ ኤሪክሰን የሰላም ድርድሩ እንዲቀጥል ለማድረግ አንድ የጋራ አጠቃላይ እቅድ የሚያስፈልግ መሆኑን በመግለጽም መሰረታዊ በሆኑ ጥያቄዎች ላይ በድርድር መስማማት ካልተቻለ የሰላሙ ሂደት ሊገፋ እንደማይችልም አስታውቀዋል። በዋና ዋና ጉዳዮች ማለት በድንበር፣ በደህንነት፣ በህዝቦች እንቅስቃሴ፣ በኢየሩሳሌም ሁኔታ፣ በስደተኞች ጉዳይና በመሳሰሉት ተደራድሮ መፍትሄ ካልተገኘ የሰላሙ ሂደት ሊቋጭ አይችልም፣ በማለት ስብሰባው በእነዚህ መሠረታዊ ጉዳዮች ላይም እንደተወያየ አስታውቀዋል። ወይዘሮ ሞገሮኒ በበኩላቸው በሰጡት አስተያየት ሁሉም ወገኖች በዚህ ስብሰባ የተገኙበትና የህብረቱም ተሳትፎ መሰረቱ የእስራኤልና ፍልስጤሞች ችግር መፍትሄው የሁለት መንግስት መፍትሄ ነው የሚለው መሆኑን አጽንኦት ሰጥተውታል። የሁላችንም ተሳትፎና የስብሰባው ዓላማ የሁለት መንግስት የመፍትሄ ሀሳብና ኢየሩሳሌምን የሁለቱ መንግስታት ማለት የእስራኤልና የፍልስጤም ዋና ከተማ የሚያደርገው ነው። ይህ አቋም የኦስሎውን ስምምነትና የዓለም አቀፍ ህግን በተለይም የመንግስታቱ ድርጅት የጸጥታው ምክር ቤት ያሳለፈውን ውሳኔ መሰረት ያደረገ ነው በማለት በመካከለኛው ምስራቅ የሰላም ሂደት ይህ የመፍትሄ ሀሳብ ዋናው መሰረት መሆኑ መታመን እንዳለበት አስረድተዋል። ፕሬዚዳንት ትራምፕ በኢየሩሳሌም ላይ የወሰዱት አቋም ግን ይህን ዓለም አቀፉ ህብረተሰብ የተስማማበትን የድርድር መነሻ ሀሳብ የሚሽር ሲሆን የአሜሪካንንም የአደራዳሪነት ሚና ጥያቄ ውስጥ የሚያስገባ ሆኗል። ወይዘሮ ሞገረኒ በመግለጫቸው ህብረቱ 425 ሚሊዮን ዩሮ ለፍልስጤም ተጨማሪ እርዳታ የለገሰ መሆኑንም አስታውቀዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።